The voice of a man. ዛሬ ምዕራብ ሊቢያ ውስጥ ግዙፍ ፈንጂ የተጠመደበት መኪና በአንድ የፖሊሶች ማሰልጠኛ ማዕከል ላይ ባደረሰው ጥቃት በትንሹ ለሀምሳ ሰዎች መገደልና ለሌሎች በርካቶች መጎዳት ምክንያት መሆኑን ከባለሥልጣናትና ከሀገሩ መገናኛ ብዙሃን የወጡ ዘገባዎች ጠቁመዋል። ቦምቦ የፈነዳው ዝሊቴን ከተማ ውስጥ በሚገኘው ማዕከል በመቶዎች የሚገመቱ ምልምሎች በተሰበሰቡበት ወቅት እንደሆነ ተዘግቧል። በጥቃቱ የሞቱት ሰዎች ሀምሳ መሆናቸውን የዜና ዘገባዎቹ ቢገልጹም የሆስፒታል ምን ምንጮች ግን 65 ያደርሱታል። ለጥቃቱ እስካሁን ኃላፊነት የወሰደ የለም። በሊቢያ የተባበሩት መንግስታት ድርጅት ተልእኮ አስተባባሪ ማርቲን ኮብለር በትዊተር መልእክታቸው ጥቃቱ በአጥፍቶ ጠፌ የተፈጸመ ነው ሲሉ አውግዘው ሊቢያውያን በአስቸኳይ ተባብረው አሸባሪነትን እንዲዋጉ ጥሪ አስተላልፈዋል። ሊቢያ በአሁኑ ወቅት ትሪፖሊን በሚቆጣጠረው እስላማዊ አስተዳደርና ዓለም አቀፍ እውቅና ባገኘውና ወደ ምስራቅ ቱብሩክ በሸሸው ፓርላማ ተከፍላለች።